በድሪዳዋ ዩኒቨርሲቲ የሰላም ጉባኤ ተካሂደዋል። የሰላም ጉባኤው በዩኒቨርሲቲው ተማሪዎች መካከል ተፈጥሮ በነበረው ግጭት የተቋረጠውን ትምህርት በጥሩ መንፈስ የማስጀመር ዓላማ የያዘ መሆኑን አስተባባሪዎቹና የትምህርት ባለስልጣናቱ ገልጠዋል። የድሬዳዋ ዩኒቨርሲቲ የሁለት ተማሪዎችን ሞት ተከትሎ ተዘግቶ የቆየ ሲሆን ባለፈው ሳምንት ሐሙስና አርብ ዳግም የተማሪዎች መዝገባ አካሂዷል። በትናንትናው ዕለትም በይፋ ትምህርት መጀመሩን አስታውቋል። የዩኒቨርሲቲው ምክትል ፕሬዚዳንትም ከኃላፊነት መነሳታቸው ተገልጠዋል። አዲስ ቸኮል ነው ያጠናቀረው። የድሬዳዋ አስተዳደር ከንቲባ ተወካይ፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባ ገዳዎች፣ ኡጋዞች፣ የፖሊስ ኮሚሽን እና የዩኒቨርሲቲው ማህበረሰብ በተገኙበት በዩኒቨርሲቲው ስቴዲየም በተካሄደው የተማሪዎች የሰላም ጉባኤ ተማሪዎች ከግጭትና ጥርጣሬ ወጥጠው በወንድማማችነት መንፈስ ትምህርታቸው እንዲቀጥሉ ተጠይቀዋል። የዩኒቨርስቲው ተጠባባቂ ፕሬዚዳንት ዶክተር ኡባ ሀደም የዩኒቨርሲቲውን ሰላም ለመጠበቅ አስተዳደራቸው የሚችለው እንደሚያደርግ ገልጸው በዋናነት ግን የተማሪዎች ሚና ወሳኝነት እንዳለው ተናግረዋል። በዩኒቨርሲቲው ግቢ ውስጥ ያለውን ሰላም ለማስቀጠልና የተማሪዎቻችን ደህንነት ለማስጠበቅ የተለያዩ ስራዎች ሲሰሩ ቆይተዋል። ይሁን እንጂ የሰላሙ ዋነኛ ተዋናይ እናንተ ተማሪዎቻችሁ እንደሆናችሁ አምናለሁ። እናንተ የመጣችሁበት ዓላማ ለማሳካት ከትምህርታችሁ ውጪ የማንም አጀንዳ መቀበልና ማስተናገድ እንደሌለባችሁ ላሳስባችሁ እወዳለሁ። ተማሪዎችን በማጋጨት ምናልባት የእናንተን ህይወት አስይዞ ጊዜያዊ ፖለቲካቶች ለማግኘት የሚነግድ ግለሰብ ወይም ድርጅት ካለ እንጂ ማንም ከዚህ ግጭት ተጠቃሚ የሚሆን እንደሌለ አበክሬ ልነግራችሁ እወዳለሁ። ስለሆነም በዩኒቨርሲቲያችን የሰላም ባህል ለማጎልበት እንድንችል በመቻቻል በልዩነታችን ውስጥ ጠንካራ አንድነትን በመፍጠር ለሰው ልጅ ተገቢውን ክብር በመስጠት አለመግባባቶችን ሰላማዊ የሆነ መንገድ በመፍታትና ግጭቶች በኃይል መፍታት የሚለውን አስተሳሰብ በማዳከም ዩኒቨርሲቲያችን የድሬዳዋና የሀገራችንን እድገት እውን ለማድረግ የሚያስፈልገውን የሰው ኃይል ለማፍራት እንዲቻል የበኩላችሁን እንድትወጡ ጠይቃለሁ። ያስተዳደሩ ከንቲባ ተወካይ የሆኑት አቶ ሙሳ ጣህና፣ የፖሊስ ኮሚሽን ኮሚሽነር አለሙ መግራም ተማሪዎች የፖለቲከኞች መጠቀሚያ ሳይሆኑ ከእርስ በርስ መጠራጠር ወጠው በሰላም ትምህርታቸው ላይ አተኩሮ እንዲማሩ ጥሪ አቅርበዋል። የሃይማኖት አባቶችና የሀገር ሽማግሌዎችም በተመሳሳይ የሰላም ጥሪ ከማቅረብ ባሻገር ተማሪዎች ከግጭትና ጥርጣሬ ወጠው እርቅ እንዲፈጽሙ ተንበርክከው ተማሪዎችን ለምነዋል። የድሬዳዋ ዩኒቨርሲቲ በተማሪዎች ተደጋጋሚ ግጭትና የሁለት ተማሪዎች ሞት ተዘግቶ የነበረ ሲሆን በዚህ መካከልም ፕሬዚዳንቱ ዶክተር ያሬድ ማሞን የሳይንስና ከፍተኛ ትምህርት ሚኒስትሯ ከኃላፊነት አንስተዋቸው ነበር። ባለፈው ጥር 16 የተሰበሰበው የዩኒቨርሲቲ ቦርድ ደግሞ ምክትሉን ረዳት ፕሮፌሰር አብያ ደገፋን እንዲሁ ከኃላፊነታቸው አንስቷቸዋል። በዩኒቨርሲቲው የተለያዩ ቦታዎች የደህንነት ካሜራዎች መገጠማቸው በተጠባባቂ ፕሬዚዳንቷ ዶክተር ባ የተነገረ ሲሆን ተማሪዎቹ ፎቶ እየተነሱ ዳግም እንዲመዘገቡ መደረጋቸውን ይናገራሉ። ዩኒቨርሲቲው በትላንትናው ዕለት ትምህርት ለመጀመር ቢያስብም ከተመዘገቡ ተማሪዎች አንጻር በየክፍሉ የተገኙ ተማሪዎች ውስን እንደነበሩ ቪኦኤ ተመልክተዋል። ዛሬ የተካሄደው የእርቅ የእርቅ መድረክም በተማሪዎች መካከል የነበረውን የእርስ በርስ ጥርጣሪ አስቀርቶ አብረው እንዲበሉና እንዲማሩ ያስችላል ብለው እንደሚያምኑ ያነጋገርናቸው የእርቅ መድረኩ ተሳታፊዎች ገልጸዋል። ስሜ ሚሳኤል በለጠ ይባላል። ከወላይታ ዞን ክለብ ውስጥ ነው የመጣሁት። የዚህ ዩኒቨርሲቲ ናቹራል ሳይንስ የመጀመሪያ ዓመት ተማሪ ነኝ። እኔ በእርግጥ መጀመሪያ ጊዜ ድሬዳዋ ዩኒቨርሲቲ በደረሰኝ ጊዜ እንደዚህ ችግር ይፈጠራል የሚል ሐሳብ አልነበረኝም። ድሬዳዋም ደግሞ ጥሩ ስም ነበረውና ሴት በጣም አዝኛ ነበር። የመመለስም ፍቃድ ሀሳብ ነበረኝ። የመሄድም ፍላጎት አልነበረኝም ግን ሰላም ሳይሆን ሲገዳው ሰው ሁሉም ራሱን ለማዳን እንሸሻል። ትምህርት ቤቱም ደግሞ ፈቀደልና ቤተሰብ ጋር ደርሰን ሲመጣ በጣም ደስ ብሎኛል። እንዴ ደግሞ ሰላም ኮንፈረንስ ተደርጎ መግባታችን ጥሩ ነው። ከእንግዲህ ትምህርቱ በተጠናከረ መልኩ ቢቀጥልና ሰላም ቢሆን ነው የሚመኘው። እንግዲህ ሰላም ልመሆኑ ብዙ ተወርተናል። በዩኒቨርሲቲ ተነስተው በነበረው ግጭት ህይወታቸው ካለፉና ጉዳት ከደረሰባቸው ተማሪዎች ጋር በተያያዘ ተጠርጥሮ በቁጥጥር ስር የዋሉ ተጠርጣሪዎችም በምርመራ ላይ መሆናቸውን ዶክተር ባ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል Kaedra